ከኢትዮጵያ ሶማሌ እና ከኦሮሚያ ክልሎች አዋሳኝ ድንበሮች ለተፈናቀሉ ሰዎች መርጃ የሚውል ገንዘብ ለመሰብሰብ የኦሮሚያ አትሌቲክስ ማህበር ለወገኔ ይሮጣለሁ በሚል መሪ ቃል ታላቅ የሩጫ ውድድር እንደሚያካሂድ አስታውቆ ነበር። ይሁን እንጂ ለሩጫው የሚሆን ቲሸርቶችን አትሞ ለሯጮች ለማደል ስባል ውድድሩ ከአንዴም ሁሌቴ ተራዝመዋል። ውድድሩ በጸጥታ ምክንያት በስምንት ከተሞች እንዳይካሄድ የአገሪቱ የደህንነት መስሪያ ቤት በመጠየቁ የአዘጋጆች ኮሚቴ አባላት በጥያቄው ላይ እየተወያዩ በመሆናቸው ለመራዘሙ ምክንያት መሆኑን ውስጥ አዋቂ ምንጮች ማስታወቃቸውን ዘግበን ነበር። አሁን የውድድሩ ዝግጅት በምን ሁኔታ ላይ እንደሚገኝ፣ ምን ያህል ገቢ እንደተሰበሰበ የኮሚቴው አባል የሆኑት አቶ ገመዳ ኦላና ለዶችቤሌ ተናግረዋል። እንግዲህ በአሁኑ ሰዓት ያለንበት ዝግጅት በተለያዩ ምክንያቶች ወደሚቀጥለው ወር እንዲተላለፍ ተደርጓል። የካቲት አስራ ስምንት እንዲካሄድ ማለት ነው። በሁሉም ከተሞች ከአሁን እንግዲህ ተጨማሪ ቲሸርቶችን ለማሳተም ሞክረናል። በተጨማሪ ቲሸርቶቹ ሀምሳ ሺህ ቲሸርት ኦልሬዲ ታትመዋል። አሁን እየተሰራጨ ነው ለብዙ ሰዎች እንዲሁም ደግሞ ከተለያዩ ድርጅቶች የስፖር ስፖንሰርሽፕ ጥያቄ ጠይቀን ነበረ። የተወሰኑ ድርጅቶች መልሳቸውን አግኝተናል። ካሁን ባለውም ጊዜ እንግዲህ በአጠቃላይ ወደ 50 ሚሊዮን ብር ነው ለመሰብሰብ የታቀደው። እስካሁን ወደ ሰላሳ ሶስት ነጥብ አምስት ሚሊዮን ተሰብስቧል። በጤና ምክንያት መሮት ከማይችሉት ውጪ ጾታና እድሜን ሳይለይ አዲስ አበባን ጨምሮ በሀያ የኦሮሚያ ዞኖች አንድ መቶ አምሳ ሺህ ሰዎችን በውድድሩ ለማሳተፍ እቅድ እንዳላቸው የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ እንዲሁም የኮሚቴው ሰብሳቢ አቶ ሞቱማ ተመስገን ለዶይቼ ቬለ ተናግረዋል ተናግረዋል። ከተሳታፊዎቹ ውስጥ ኮሎኔል አትሌት ደራርቱ ቱሉ፣ አትሌት ኢብራሂም ጀይላን፣ አትሌት ስለሺ ስህን፣ አትሌት ገንዘቤና አትሌት ጥሩነሽ ዲባባን ጨምሮ ሌሎችም እንደሚሳተፉ ገልጸዋል። ሩጫው በኦሮሚያ ክልል ብቻ ሳይሆን በሌሎችም ክልሎች ለማካሄድ ዝግጅት እያደረጉ እንደሚገኙ አቶ ሞቱማ ይናገራሉ። ኦሮሚያ ክልል ብቻ ሳይሆን ሌሎች ክልሎችም አሁን በክልላችን ብቻ ሳይሆን ሌሎች ክልሎችም የከሚሴ ዞንና በአጠቃላይ በአማራ ክልልም ሩጫውን ለማካሄድ ዝግጅት እየተደረገ ነው። በቀጣይም ደግሞ በሚሻንጉል እና በሌሎች ክልሎችም የማስተባበር አቅማችንን እያየን በሌሎች ክልሎችም የምናካሄደው ጉዳይ ይሆናል ማለት ነው። አዎ፣ በእነዚህ ክልሎች እና በሌሎችም በሁሉም በዚህ ጉዳይ ላይ ለመተባበር ወገን ለወገን አለኝታ ነው እና ለመቆም ዝግጁ ለሆኑ ክልሎች በሙሉ አብረን ይህንን ለማዘጋጀት እና ገቢ ለማሰባሰብ ዝግጅት እያደረግን ነው። ይሁን እንጂ ሩጫው እንዲካሄድ ከታቀደባቸው 22 ከተሞች ውስጥ ቢያንስ ስምንት በሚሆኑት ከተሞች ላይ በጸጥታ ስጋት ምክንያት ውድድሩ ይካሄድ አይካሄድ በሚለው ጉዳይ ላይ ኮሚቴውና የጸጥታ አካላት ውይይት በማድረግ ላይ እንደነበሩ ከውስጥ የደረሰን መረጃ ያመለክታል። የኮሚቴው ሰብሳቢ አቶ ሞቱማ ግን የደረሰን ጥያቄ የለም ይላሉ። በጥያቄ መልክ በዚህ መንገድ የተቀረበልን ጥያቄ የለም። ማንም ሊከለከልም አይችልም፣ ሊከለከልም አይችልም። ይሄ የስፖርታዊ እንቅስቃሴም ነው ግን የአላማው ወገንን ለመርዳትም ነው። ሌላ ነገር የለውም። ስፖርት ደግሞ ሰላም ነው። ስፖርት ደግሞ አንድነት ነው። ስለዚህ የሚፈጠር ችግርም ይኖራል ብለን አናስብም። ስለዚህ እንደዚህ አይነት ጥያቄ የሚያነሳ አካል የለም። አትሌቶቻችንም በዚህ ላይ የሚሳተፉ ዜጎቻችን፣ ወጣቶችን የአላማውን በደንብ ስለሚረዱት አንድም ችግር ይከሰታል ብለን አናምንም። ስለዚህ በዚህ ረገድ ስጋት የለንም ማለት ነው። ገንዘቡ ከተሰበሰበ በኋላ የተፈናቀሉትን ለመርዳት ለተቋቋመ ለሌላ ኮሚቴ እንደሚሰጥም አቶ ገመዳ አክለው ገልጸዋል።